ያገዛችሁ ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ደረጀ ደስታ በዋና አዘጋጅነት ነው። ለምሽቱ የያዝ ነውን እናስታውቃችሁ። ዘጠና አምስት ፐርሰንት ወደቀ ማለት ትልቅ እንደ ስቴት ኦፍ ኤመርጀንሲ የምናየው ነገር መሆን አለበት አይደለም? እን እንዴት ነው ዘጠና አምስት ተማሪዎቻችን ልጆቻችን ከትምህርት በገበታው ቀሩ አልቻሉም። የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ውጤትን አስመልክቶ ያነጋገር ናቸውና ነዋሪነታቸውን በዚህ በዩናይትድ ስቴትስ የሆነው ኢትዮጵያ ውስጥ በቅድመ ትምህርት ደረጃ ዙሪያ የሀገር በቀል እውቀቶች እንዲዳብሩ የሚሰሩት ዶክተር ሀዋኒ ንጉሴ ናቸው በምሽቱ እንግዳችን አድርገናቸዋል። በተጠናቀቀው 2016 ዓ ም ልክ እንዳምናና ካቻምና ሁሉ ከ90 በመቶ በላይ የሚሆኑ ተፈታኝ ተማሪዎች የዩኒቨርሲቲ መግቢያ ውጤት አለማምጣታቸውን የኢትዮጵያ ትምህርት ሚኒስቴር በቅርቡ አስታውቋል። የዛሬው ትኩረታችን ታዲያ እነዚህ ውጤት ያላመጡ ተማሪዎችና ቤተሰቦቻቸው በምን አይነት ሁኔታ ላይ ይገኛሉ? ሲል ይቃኛል በቀጣይስ ደግሞ ሌላ ምን አይነት አማራጭ ቀርቦላቸዋል? ሲልም የኢትዮጵያ የስራና ክህሎት ሚኒስቴር ምላሽንም አካቷል። ባለሙያ አስተያየትንም ይዘናል። አብራችሁን ትቆዩ ዘንድ በድጋሚ በአክብሮት እንጋብዛለን። ድርሻዎች ለሚቆጠሩ ተማሪዎች መንግስት ከወዲሁ መፍትሄ ካላመጣ ከፍተኛ ማህበራዊ ቀውስ ሊፈጠር እንደሚችል ባለሙያዎች እየተናገሩ ይገኛሉ። ከዚያ በፊት ግን ለመሆኑ የዩኒቨርሲቲ መግቢያ ውጤት ያላመጡ ወጣቶች፣ እንዲሁም ደግሞ ወላጆቻቸው በምን አይነት የስሜት ሁኔታ ውስጥ ይገኛሉ? አስቴር ምስጋናው ዘገባ አላት። ተማሪ ቃል ኪዳን ደግነት በ2016 ዓ ም በሀገር አቀፍ ደረጃ የተሰጠውን የ12ኛ ክፍል መልቀቂያ ፈተና ከወሰዱት ከ674 ሺ በላይ ተፈታኞች አንዷ ነበረች። ሆኖም በፈተናው የዩኒቨርሲቲ መግቢያ ውጤት ካላመጡት በመቶ ሺዎች ከሚቆጠሩት ተማሪዎች ውስጥ አንዷ ሁናለች። ቃል ኪዳን ከዓመት ዓመት የዩኒቨርሲቲ መግቢያ መንገድ እየጠበበ መምጣቱን በመገንዘብ ለፈተናው ቅድመ ዝግጅት ስታደርግ ብትቆይም በፈተናው የጠበቀችውን ያህል ውጤት ማምጣት ባለመቻሏ እንዳዘነች ትናገራለች። ጠብቄ ነበረ። ቢሆን ግን እንደ መጀመሪያ እንደምንሰማው ግን ያው ብዙም ተስፋ አልነበረ የመጀመሪያ ያው ብቻ ትንሽ ጠብቄ ነበረ። በቦሌ የህብረተሰብ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትማር እንደነበር የገለጸች ልን ቃል ኪዳን በትምህርት ቤታቸው የማጠናከሪያ ትምህርት ሲሰጥ እንደነበር አውስታ ሆኖም የሚፈለገውን ለውጥ ለማምጣት በቂ አልነበረም ትላለች። በሂደቱም ከተማሪዎች እና ከመምህራን በኩል ችግር እንደነበሩ ታስታውሳለች። አንደኛ ፈተና አወጣጡ ከዘጠኝ ጀምሮ ያለው እንትን አዲሱ ነበር ባይስ አንዱን ትምህርት ብንማር ከመጀመሪያው ጀምሮ አስራ ሁለት ከመጀመሪያችን ጀምሮ ቢሆን አይፍ ነው ባይ። ሁለተኛው ደግሞ የማጠናከሪያ አሁን ከዚህ ጋር ያካተት የማጠናከሪያው አይብራራልንም። ጥያቄ ነው የምንሰራው ጥያቄ ሆኖ ግን አይብራራልንም። ቀጥታ መለስ ነውም አልመለስ ነውም። ከመለስ ነውም በቃ ያልፏል። ካልመለስ ነውም ደግሞ አስተማሪው መልሱን ነግሮን ያልፏል። ይሄ ይባላል ችለኝነት አለ አስተማሪ ላይ ራሱ በሱ በሱ እንትን አለው ኦንላይን። በእርግጥ ኦንላይን ያልተፈተኑም አሉ፣ ግን እኛ ያው የመጀመሪያው ነው እና እንደዛ ሆኖ በጣም ችግር ነበረ፣ ኔትወርክ መቆራረጥ ነበር። በዛ ልክ ደግሞ የተማሪዎች መጨነቅ በጠፋ ቁጥር እንጨነቅ ነበረ። ስንት የሚወር የወደቁ ተማሪዎች አሉ፣ በጣም ጭንቀት ነበረ። በምንገባም ሰዓት፣ በምንወጣም ሰዓት በጣም የወደቁ ልጆች ነበሩ በጭንቀት የተነሳ እና እንደዚህ ከማድረጋቸው በፊት ትምህርት ቤቶችም ላይ ኮምፒውተሮች በስተክክል ቢስተካከሉ ከዚህ በኋላ ያሉት ተዝናጠናም ሆነ ይከብዳል። የወጣት ቃል ኪዳን ደግነት እናት ወይዘሮ ውበት ታረቀኝ ልጃቸው የልፋቷን ፍሬ ባለማግኘቷ ማዘናቸውን ገልጸው ከቅርብ ጊዜ ወዲህ ዩኒቨርሲቲ ለመግባት የማለፊያ ውጤት የሚያመጡ ተማሪዎች ቁጥር ማነስ ሲያሳስባቸው መቆየቱን ተናግረዋል። የልጃቸው የቀጣይ የህይወት ምዕራፍ በምን መልኩ እንደሚመራም እያወዛገባቸው እንደሆነ አመልክተዋል። ከመጀመሪያውማ ጠብቅ ነበረ። በቃ ጥሩ ደረጃ ላይ እንድትደርስ ነበር። ከአራት ዓመት ወዲህ ግን በሌላው ምሳሌ እንደማይሳካው የሚከዱ የኑሮ ሁኔታ ነው። እንግዲህ ሰው በአገር ነው የመጣው ለእኔ ብቻ አይደለም። እንደሚሆን አድርጌ አስተምራታለች። ሌላዋ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ስመኝ ገሰሰ ባለቤታቸው ከሞቱ በኋላ ላለፉት ሰባት ዓመታት የጽዳት ስራ በመስራት በወር ሶስት ሺህ ብር እያገኙ ያሳደጓት ልጃቸው ተምራ ህይወታቸውን ትቀይራለች ብለው ያምኑ እንደነበርና ውጤቱ እንዳልመጣ ሲሰሙ ማዘናቸውን ይናገራሉ። የእርሳቸውና የልጃቸው የወደፊት ህይወትም እንደሚያሳስባቸው ይናገራሉ። እኔ ትንሽ የሆነ ነገር አጥታ እኔን የምታግዘ ይመስሎ የነበረ። ሁሉም ይቅርብ፣ ያስተማርኳት ማረጋ አይችልም። ለእሷ አልነገርኳትም። ያለ እኔ እሷም ያልተማርኩት እነሱ ተምረው እሷ ተምራ ደግሞ የሆነ ውጤት አግኝታ የሆነ ዳቦ ደስታት አበላኛለች የሚለው ነበር ያለ። የ2016 የ12ኛ ክፍል ሀገር አቀፍ ፈተና ውጤት በአዲስ ዓመት ዋዜማ ይፋ ሆኗል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ለሀገር አቀፍ ፈተና ከተቀመጡ 674823 ተማሪዎች ውስጥ የማለፊያ ውጤት ያገኙት 36409 ወይም 5.4 በመቶዎች ብቻ መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ አላመጡም። ተማሪዎችን ካስፈተኑት ከ ሶስት ሺህ በላይ ትምህርት ቤቶች ደግሞ አንድ ሺ363 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመዋል። ከነዚህ ተማሪዎች የምትካተተው ቃል ኪዳን መጪው የሕይወት ዘመኗ ለእሷም ሆነ ለቤተሰቦቿ ፈታኝ እንደሚሆን ትናገራለች። መንግስት ተመጣጣኝ መፍትሔ ከወዲሁ ካላቀረበም ከፍተኛ ማህበራዊ ቀውስም ይከሰታል ትላለች። በጣም ከባድ ነው። ማለት በጣም ብዙ እንደዚህ በወደቀ ቁጥር ስንት ተማሪዎች ቤታቸው ይቀመጣል፣ ስንት ወዳልፈለገ ሱስ ይገባል። አሁን ለምሳሌ ወንዶች ናቸው በአብዛኛውም እንደዚ አይነት ነገር ይወድቃሉ። ምንም ተስፋ አይኖራቸውም። ስራም ወይም ኮሌጅም አይማሩም። ስራም በዛ አያገኙም። በዛ በዛ ምክንያት ማለት ወይ ትምህርቱን ማስተካከል ማለት መማር ማስተማሩን አስተካክሎ መቀጠል ወይም ደግሞ መንግስት እንደ አንድ እንትና ተገነዝቦት ስራ ነገር በቃላ እንደዚህ ለሚሆኑት ነገር ስራ ማዘጋጀት ቢኖርበት አሪፍ ነው ባይ ይሄ የመንግስት እንትን። ምክንያቱም እሱ ነው ይህን ሁላ ነገር ያመጣው፣ እንዳመጣው ማስተካከል ያለበት እራሱ ነው ማለት አንድ ሰው እኮ ሌባ የሚሆነው ወዶ አይደለም። ስለዚህ ያው እስከ እንደዛ እንዳይሆን እሱ ማስተካከል አለበት ብዬ አስባለሁ። አሁን በአብዛኛው እስ እንደምናየው ታክሲ ተራም የትም ቢሆን ሌባ የሆኑት እስን አስሮተኛ ክፍል አስረኛን ክፍል የወደቁ ናቸው። ለእነዛ ግን የስራ እድል ቢከፈት ቢስተካከል በጣም ጥሩ ነው ብዬ ማለት ያው እኛም አንቸገርም ያው የሚወልቁትም እንትን አንልም ነበረ። በዚሁ ፈተና 1221 ተማሪዎች ከፍተኛ ውጤት ማስመዝገባቸውን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው አመት ከተመዘገበው 220 ተማሪዎች አንጻር የዘንድሮ የተሻለ ውጤት መሆኑንም አመልክተዋል። በዚህ አመት ሁሉም ክልሎችና ከተማ አስተዳደሮች ከአምናው በተሻለ ተማሪዎችን ማሳለፋቸውን የገለጹት ሚኒስትሩ በመጪውም ሃምሳ በመቶና በላይ ያመጡት በቀጥታ ወደ ዩኒቨርሲቲ እንደሚገቡም መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው። የተከበራችሁ አድማጭ ተመልካቾቻችን ጋቢና ቤይን ነው በመከታተል የምትገኙት፣ ምርጫችሁ ስላደረጋችሁን እናመሰግናለን። አቶ አዝመራ ከበደ በስራና ክህሎት ሚኒስቴር በቴክኒክና ሙያ ስልጠና የሚኒስትር ዴኤታ አማካሪ ናቸው። በሀገር አቀፍ ደረጃ ሁለት ሺ አስራ ስድስት አመተ ምህረት የትምህርት ቤት መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች መንግስት ምን አዘጋጅቶላቸዋል ስንል ጠይቀናቸዋል። ወደዛ ነው ምናልፈ እንግዲህ የቴክኒክ እና ሙያ ዘርፍ ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። አንደኛ ከስራ ገበያ ፍላጎት ነው የሚነሳው። ሁለተኛ የዜጎችንም ፍላጎት መሰረት ያደርጋል። ብዙ ጊዜ የዋይት ኮላር እና የብሉ ኮላር ፍላጎት ስላለ ነው እንጂ በዓለም ደረጃም የተሻለ ቢዝነስ ላይም ውጤታማ የሚሆኑት የሙያ ላይ የሰሩ ሀገሮች ናቸው፣ ሙያ ላይ የሰሩ ዜጎች ናቸው ተጠቃሚ የሚሆኑ። ስለዚህ ከዚህ አንጻር እኛ አጠቃላይ አስራተ ክፍል የወሰዱት ወደ ዩኒቨርሲቲ መግቢያ የሚያገኙት መግቢያ የሚያገኙት ወደ ቴክኒክና ሙያ እንዲመጡ ነው እኛ የምንጋብዘው። ምክንያቱም የቴክኒክና ሙያ በአዲስ አፕዴት ባደረግ ነው ፖሊሲ፣ በፊት እስከ ደረጃ አምስት የነበረው እስከ ደረጃ ስምስት ከፒኤችዲ ሊዩና ስለዚህ ደረጃ የመርገጥ ጉዳይ ማለት ነው። አንድ ደረጃ ሳይረገጥ ሁለት ስለማይወጣ ደረጃውን ጠብቀን እስከ ደረጃ ስምንት ሰው እስከሚፈልገው ድረስ እየበቃ እየሰለጠነ እየሰራ ሀብት እያፈራ ወደሚፈልገው ራዕይ ሊሄድ የሚችልበት እድል የተፈጠረበት ስራ ስላለ መርጠውት ነው አማራጭ ስላጡ የሚመጡ ቶችቻ ሳይሆን መርጠውት የሚመጡበት ዘርፍ መሆን መቻል አለበት። ነው ይህን ለማድረግ እኛ የምንከተለው የስልጠና አንደኛ መደበኛ የሆነ ደረጃዎችን ጠብቀን ከደረጃ እስከ ደረጃ ስምንት እንሰጣለን። መደበኛ ያልሆነ ባጫጭር እንሰጣለን እንዲሁም ደግሞ በልምድ የተገኘ ሙያም ሪኮግናይዝ እየተደረገ ኢኮኖሚው ላይ ይጎሉ እንዲያደርግ የሚችልበት እድልም የሚፈጥር ስርዓት ነው ያለን። ስለዚህ ይህን ለማረጋገጥ በኮሌጅ ደረጃ በመንግስት ወደ ሰባት መቶ የሚሆኑ ኮሌጆች አሉን የግል ደግሞ ፕራይቬት ሴክተር ወደ ስምንት መቶ የሚሆናለን፣ አንድ ሺህ አምስት መቶ የሚሆናለን። ይሄ ማለት ትልቅ ቁጥር ነው። እነዚህ ዜጎች ስልጠናቸው ሲጨርሱ ወደ ስራ መግባት የሚያስችላቸውን አቅም እንዲያዳብሩ በብድር በተለያዩ አማራጮችስ ታመቻቻላቸው። ብቃታቸውን ካረጋገጡ በኋላ ወደ ስራ መግባት ሲፈልጉ አብዛኛው የምናበረታታው ኢኮኖሚ ላይ ያለው የሳፕላይ አቅም ውስነት ስላለ ኢንተርፕራይዝ ፈጥረው በሰርቪሱም በምርት አቅርቦቱም ላይ እንዲሰሩ ነው የምናበረታታ። ይህን ለማድረግ መንግስታዊ ድጋፍ ይባላል የፋይናንስ አቅርቦት ፋይናንስ አቅርቦትን ለማሳደግ ባንኮች አምስት ፐርሰንት የሚሆን አጠቃላይ ካላቸው ለጥቃቅን አነስተኛ እንዲያበድሩ ይገደዳሉ። ሌሎችም አቅሞችንም ቢሆን ዜጎችን ተጠቃሚ ለማድረግ በሚያስችል ደረጃ የፋይናንስ አቅርቦት እንዲኖር ይሰራል። የስራ ቦታ የመሸጫ ቦታ ይሰራል። የስራ ገበያ ትስስር የሚሰራበት ሁኔታ ይህ እንዳለ ሆኖ አሁን ትልቁ ነገር ከዚህ በፊት ተደራጅቶ ኢንተርፕራይዝ ነው ካልመጡ ለመስራት ብዙም እድል አይፈጥርም ነበር። አዲስ የተስካከለው የጥቃቅን አነስተኛ መካከለኛ ኢንተርፕራይዝ ፖሊሲ በቤተሰብ ደረጃ ራሱ ፋሚሊ ተደራጅቶ ኢንተርፕራይዝ ፈጥሮ የሚሰራበት እድል ተፈጥሯል። ከዚያ ውጭ ደግሞ በጣም ትራንስፎርም ሊያደርጉ የሚችሉ ኢንተርፕራይዞችን ለይቶ ደግሞ በስፔሻል ከእጅ ደግሞ የሚደገፍበት ሁኔታ አለን። በሀገር አቀፍ ደረጃ የተሻለ አይዲያ ያላቸው ዜጎች ከታች ከወረዳ ጀምሮ እየተወዳደሩ መጥተው አይዲያቸውን አቅርበው የፋይናንስ ድጋፍ ሊያገኙ የሚችሉበት ቴክኒካል አድቫይስ ሊያገኙ የሚችሉበት እድል አለ። እንግዲህ እድል የፈጠረው በአደረጃጀት ደረጃ የስራና ክህሎት ሚኒስቴር ስልጠና የሚመራው አካል፣ የስራ እድል የሚመራ አካል የመኖር ኢንዱስትሪ የሚገቡ ከሆነም ይህ ኢንዱስትሪ ፒሱን የሚመራው ሶስቱ ዘርፍ ተደራጅተው ተቀናይተ የተደራጁበት ሁኔታ ስለሆነ ዜጎችን ለመርዳት በሚያስችል ሁኔታ የተደራጀ ነው። ስለዚህ የስራና ክህሎት ሚኒስቴር በዋናነት አሳይሞት የማስተባበር ስለሆነ እያንዳንዱ ስራ የሚሰራ እያንዳንዱ ስራ የሚፈጠር እያንዳንዱ ዘርፍ ላይ ነው። ስለዚህ ይህን ለማድረግ በሚያስችል ደረጃ እየተሰሩ ያሉ ስራዎች አሉ ማለት ነው። ዋናው ነገር ግን አመለካከት መቀየር ስለሆነ የሚጠይቀው አመለካከት ማለት ብዙ ጊዜ ሰው ከሰልጠነ ሰርቲፊኬት ከያዘ በኋላ ቁሞ ነው የሚጠብቀው። ስለዚህ ይህ ችግር ደግሞ ስልጠናውም ላይ የነበረ ችግር ነው በሚል ሶፍት ስኪሉ ላይ ይሄ ራሱን ለመቻል የሚያደርገው ጥረት አመለካከት ላይ ብዙ እየተሰራ ያለበት ሁኔታ ስላለ እሱም ቀጣይነት እያደገ ሲመጣ ዜጎች በራሳቸውን ችለው ሊወጡ የሚችሉበትን እድል ኢንተርፕራል ሊሆኑ የሚችሉበትን እድል ይፈጥራል ተብሎ ይታሰባል። ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባህዶ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዶ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ka pinnapea õiget tänaval . የዘንድሮው የ12ተኛ ክፍል ሀገር አቀፍ ፈተና ከወሰዱ 674823 ተፈታኞች ውስጥ አምስት ነጥብ አራት ከመቶ ብቻ ማለፋቸው እጅግ በጣም እንዳስደነገጣቸውና እንዳሳዘናቸው ተማሪዎች እንዲሁም ደግሞ መምህራን ለአሜሪካ ድምጽ ገልጸዋል። ሀሳባቸውን ከአጋሩን መምህራኖች መካከል አንዱ በዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር የሆኑት አቶ ፍጹም ኤርሚያስ ናቸው። ያነጋገረቻቸው ስመኞሽ የቆየናት ተከታዩን ዘገባ አሰናድታለች። የትምህርት አሰጣጥ፣ የግብዓት አቅርቦትና የተማሪዎች ማህበራዊና ኢኮኖሚያዊ ይዞታ በትምህርት ውጤት ላይ የሚያሳድሩት ተጽዕኖ ትልቅ ትኩረት ሊሰጠው እንደሚገባ መምህራን ይገልጻሉ። ላለፉት 16 ዓመታት በአስተማሪነት ያገለገሉት መምህር ፍጹም ኤርሚያስ ዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር ሲሆኑ ዘንድሮ የተገኘው ውጤት እንዳስተማሪ ብቻ ሳይሆን እንደ ሀገር አስደንጋጭ ነው ይላሉ። እንደ ሀገርም አስደንጋጭ ነው። ማለት በጣም በርካታ ተማሪ ዩኒቨርሲቲ ጆይን አላረገም ማለት ሀገር ላይ የሚኖረው ሸክም፣ ሀገር ላይ የሚኖረው ጫና በጣም ትልቅ ነው። አንዳንድ ጊዜ ከምሰሚያቸው ዳታዎች ውስጥ ወደህግ ለምሳሌ አንድ ሺህ ምናምን ትምህርት ቤት በላይ ምንም ተማሪ አላሳለፈም ሲባል እንዴት ነው ሪያሊስቲክ መሆኑንም አንዳንዴ ግራይ እንደኔ ማለት ነው። ምክንያቱም በነዛ ትምህርት ቤቶች ለረጅም ዓመታት የደረጃ ተማሪዎች አሉ፣ የደረጃ ውስጥ ኮምፒውተር የሚያደረጉ አሉና እነዚህ እንኳን ውጤቱን አቺቭ ማድረግ ካልቻሉ እንዲህ ምንድን ነው የሚል ጥያቄ እንድታነሻ ያደረግሻል። አቶ ፍጹም አክለው አብዛኛው የኢትዮጵያ ተማሪ በመንግስት ትምህርት ቤቶች የሚማሩ በመሆኑ በግል ትምህርት ቤቶች የተገኘው ውጤት እንደ ሀገር ማሳያ እንደማይሆንም ያሰምሩበታል። እኔ ያለሁበት የግል ትምህርት ቤት ፋሲሊቲን በምንም በምንም የተሻሉ ብዙ ነገሮች አሉ ግን የግል ትምህርት ቤቶቹ ሳምፕል ሊሆናችሁ የሚያልቅ በርካታ ተማሪ ያለው የመንግስት ትምህርት ቤት ላይ ነው። መንግስት ትምህርት ቤት ላይ ያለው ሁኔታ ደግሞ እንዴት ነው የሚሆን ታቸው ክርስቶች አሉ። እኩል ኮምፒት ያለማድረግ ነገር አለ። አሁን ለምሳሌ ለኛ ትምህርት ቤት የሶሻል ዲፓርትመንት ሶሻል ትምህርት ውስጥ ነው ያለሁት። የሶሻል ተማሪዎቹ ኤግዛሚነሱ ሁሉም አልፈዋል። ግን አሁን የግል ትምህርት ቤት ላይ ያለው ነገር ሳምፕል ወይ ነጠብራት ሊሆን ይችላል እያ ሎስድ ማጆሪቲ ያለው መንግስት ጋር ስለሆነ እዛ ያሉ ክፍተቶችን ደግሞ እንዴት መቅረፍ ይቻላል? ግን ክፍተቶች አሉ የሚለውን ነገር በደንብ ሊታይ ይገባል ብዬ አስባለሁ። እና ችግሩ በጣም ዘርፈ ብዙ ነው፣ በጣም ሰፊ ነው ብዬ ነው የምወስደው። ከሂልሳይድ የግል ትምህርት ቤት ሶስት መቶ ስልሳ አምጥቶ ፈተናውን ያለፈው የ የአስራ ስምንት ዓመቱ አናኒያ ቶፊክ በተፈተነበት ኢትዮቻይና ኮሌጅ ውስጥ ያለው የጸጥታ ችግር ባሳደረበት ተጽዕኖ ምክንያት ያሰበውን ያክል ውጤት ባያገኝም ፈተናውን በማለፉ ደስተኛ ነው። እንደ ሀገር በተገኘው ውጤት ግን እጅግ ማዘኑን ይናገራል። አሁን ለምሳሌ እኔ የምማርበት ትምህርት ቤት አሪፍ ነው ማለት በአንሷ ላይ አሪፍ ነው ከሌሎች ትምህርት ሌሎች ግን እንደዚህ ገቨርንመንት ስኩል ላይ ስናስበው ገቨርንመንት ስኩል ላይ ስናየው የትምህርት ጥራት ጉድለት ያለው ይመስላል። ያው መጀመሪያ መታየት ያለበት ከመንግስት ነው እና መንግስት አሁን ከዚህም በላይ ደግሞ ለትምህርት ጥራት ትኩረት አድርጎ መስራት አለበት ብዬ አስባለሁ። ምክንያቱም አሁን የምናየው የሆነ የትምህርት ራት የለም ብዙ ብዬ አስባለሁ። ምክንያቱም ከኬጂ ጀምሮ ስናየው ኬጂ ላይ እንደምታውቂ ብዙ የእንግሊዝኛ ምናምን ትምህርት እየተከለከለ ነበረ። የጀነራል ሳይንስ የምንለው በእንግሊዝኛ በጣም ከለከል ነበር፣ እና ብዙ ፕራይቬት ስኩሎች ተደብቀው ነበር ተምሩት ይንን ትምህርት ማለት ነው። እና እንደዛ መሆን የለበትም ብዬ አስባለሁ። ኢንተርናሽናል የሆነው ኢንግሊሽ ላንጉጅን ከዚሁ ሳያዳብሩ ሳያሳልፉ ልጆች እንዴት ነው ሀያር ክላስ ስ ሲገቡ የሆነ ከበድ ያለን ጊዜ ሲመጣ እሱን መቋቋም ያገዝናቸዋል እና እሱ ላይ ቢሰራ አሪፍ ነው ያስባለሁ። ትምህርት ሚኒስቴር በትምህርት ጥራት ላይ ያለውን ችግር ለመቅረፍ በርካታ ስራዎች እንደሚጠብቁት በመግለጫው አመልክቷል። ሚኒስትር መስሪያ ቤቱ የሚከተለው ፖሊሲ በማንኛውም አይነት ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚኖር ተማሪ ያለ ልዩነት የተሟላ የትምህርት አገልግሎት ሊያገኝ እንደሚገባ እንደሚያምን እና ያንን ለማሟላት የተለያዩ ስራዎችን እየሰራ እንደሚገኝም ሚኒስትሩ ጨምረው አመልክተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዶክተር ሀዋኔ ንጉሴ በዩናይትድ ስቴትስ የማሳቹሴት ዩኒቨርሲቲ የቅድመ ደረጃ እንዲሁም ደግሞ የሀገር በቀል እውቀቶች ባለሙያ ናቸው። በጉዳዩ ላይ አስተያየታቸውን ሰጥተውናል። አንድ ልጅ ተምሮ ተምሮ ተምሮ ወደቀ ስንል ከመጀመሪያው ጀምሮ እየወደቀ እንደነበር እንዳላየ ነው ነው። አንደኛ ነገር የሚያሳየው እኛ እንግዲህ በኛ በስራ አኳያ ሶስት አመት አራት አመት ላይ ልጆች አንዳንድ ነገር ሲያቀታቸው እናያለን ሲከብዳቸው እናያለን። እና ዋናው ስራችን ያንን እነርሱን መፍትሄ እንዲያገኙ ማገዝ ነው። ለማንበብ ይሆናል፣ ሂሳብን ሊሆን ይችላል፣ ከሌላ ሰው ጋር መስማማት ሊያቀታቸው ይችላል። እና እሱን እያዳበርን ከሄድን ያንን ጥንካሬ ይዙና፣ አንደኛም ክፍል ሆነ አራተኛም ክፍል በሁለትና በሶስት ዓመት እንግዲህ የተማሩትን ነገር ነው አይደል፣ እየከበደም ሲመጣ እነርሱ ግን እያያያዙ ያልፋሉ ማለት ነው። ኢትዮጵያ ውስጥ አሁን ስናየው ያ እነዚህ ዘጠና አምስት ፐርሰንት ወደቁ ስንል ስንቶቹ ቅድመ አንደኛ ትምህርት ቤት ሄደዋል? ስንቶቹ ያንን ምሰሶ የምንለውን አይደለ ዋና የትምህርት ክፍልን ማዳበሪያ መቼ ይዘዋል? አንድ ነገር የማሰስ ወይም የልጆችን እውቀት የመገንባትም ሆነ የማሰስ ችግር አለ። ብዙ ጊዜ በአንደኛ እና በሁለተኛ ክፍል አንድ አስተማሪ አንዳንድ ልጆች ሲያቅታቸው እሱን ካላስተካከልን ያ ልጅ ያንን ክፍተት ይዞት ነው የሚሄደው። ዘጠና አምስት ፐርሰንት ወደቀ የምንለው ከድሮም እየወደቁ የመጡ ልጆች ናቸው። ቢከዝ አሁን አንደኛ ያመጣቸዋል። ልጅ ስሟ ጠፋኝ፣ እሷ ስትናገር ከልጅነቴ ጀምሮ ከአንድ እስከ ሶስተኛ ወጣ ነበር አለች። ያንን ጥንካሬ የእውቀት ጥንካሬ ይዛ ነው የሄደችው ማለት ነው። እሱን ማስተካከል አለብን። ግን ልጆችን ጠቁመን ወደቁ ሳንል ምንድን ነው ምን ውስጥ ከተናቸው ምን ውስጥ አሳልፈናቸው ነው የእውነት ለመማር ያቃታቸው? ለመማር ጊዜ ቦታውንም ክፍተቱንም ማየት የምንችልበት ለማለት ነው። እዚ ጋ ተያይዘው ስለ መምህራን የትምህርት ብቃት ጥቂት ነገር ብትይን መምህራንም ላይ ክደት መጨመር አንዳንዴ ያስቸግራል፣ አይደለም እነርሱ ራሳቸው ድጋፍ አላቸው ወይ ለመብቃት ለመብቃትና ለማስተማር ድጋፍ አላቸው ወይ ብለን ማየት አለብን። አንድ አስተማሪ ሀምሳ ስልሳ ተማሪ ካለው የመጀመሪያው የትምህርት እንግዲህ ስልት፣ አስተማሪና ተማሪ እንዴት ግንኙነት አላቸው የሚለው ነገር ነው አይደለም ክላስሩም ውስጥ አንድ አስተማሪ ስልሳ ተማሪ ማለት የእውነት ከባድ ነው። ደን በተለይ ያደጉ ሲመጡ አይደለም አንድ ክላስሩም ውስጥ ከሀያ በላይ ተማሪ መኖር የለበትም። የእውነት ማስተማር ከፈለግን ማለት ነው። ለአስተማሪዎች ያለንም ክብርና ድጋፍና አስተማሪዎች ደግሞ እያስተማሩ እያሉ ብዙ የትምህርት ፕሮፌሽናል ዲቨሎፕመንት የምንለው አይደለም በእውቀታቸው አዳዲስ ክህሎቶች አዳዲስ መንገዶች አሉ እሱን እንሰጣቸዋለን ወይ ለምን ተማሪ እኮ አድጓል ተለውጧል አስተሳሰቡ የሚያየው ነገር ሁሉ ተለዋውጧል የምናስተምረው ነገር እና የአስተማሪ ደግሞ ችሎታው ከአስተማሪ ከተማሪ እኩል ነው ከተማሪው በላይ የሚያደርገው ከክፍያም አንጻር ከኢቨን የአንድ ትምህርት ቤት አንድ ትምህርት ክፍል ሁሉ ነገር ተሟልቷል ወይ ከጠረጴዛ ወንበር ጋር ተያይዞ እና አንድ አስተማሪ ችሎታ አለው ወይ አቅም አለው ወይ? ስንል አቅሙን የምንለካበትን ነገር በሙሉ አሟልተናል ወይ ብለን መጀመሪያ እሱን ካልመለስን፣ የእውነት ኢትዮጵያ ውስጥ ያሉ አስተማሪዎች በጣም በትንሽ ዋጋ እየተከፈላቸው ግን የልጆች ፍላጎት እየጨመረ ችሎታቸው፣ ችግራቸው እሱ የተጨመረ በል እንግዲህ ቻላቸው አስተምራቸው ማለት ይከብዳል። ስለዚህ ይሄን ካስተካከልን በኋላ አይ ቲንክ ያንን ጥያቄ በደንብ መመለስ እንችላለን። ቢከዝ ያቃታቸውን ለምን ብለን እነርሱ መጠየቅ እንችላለን። ሁሉም ካሟላም በኋላ እንግዲህ በትምህርት ስርዓት ውስጥ እንዳለ ባለሙያ መሻሻል አለባቸው። በተለይ ደግሞ አሁን እያሽቆለቆለ የመጣውን የትምህርት ጥራት ተመልሶ እንዲያገግም ለማድረግ መደረግ አለባቸው፣ መቅደም አለባቸው ምትያቸው ነገሮች ምንድን ናቸው? በጣም ቢከብደንም ነው የምለው ቢከዝ ዘጠና አምስት ፐርሰንት ወደቀ ማለት ትልቅ እንደ ስቴት ኦፍ ኤመርጀንሲ የምናየው ነገር መሆን አለበት። አይደለም እንደ እንዴት ነው ዘጠና አምስት ተማሪዎቻችን ልጆቻችን ከትምህርት በገበታው ቀሩ፣ አልቻሉም። ደግሞም ከባድ ነገሩ ምኑን እንዳልቻሉትም እንዴት ነው ፈትፍተን ማወቅ ያለብን ይመስለኛል። ወደ ኋላስ ምን መሻሻል አለበት ስንል አንድ ልጅ ኢትዮጵያ ውስጥ ሲወለድ ያ ልጅ ሁሉ ነገር አሟልተናል ወይ ብለን መጠየቅ አለብን። ገና ጽንስ ውስጥ እያለ ከሟላን ሶስት ዓመት ሲሆን ሁለት ዓመት ሲሞላው በሱ በዛ ልጅ ወይም በዛች ልጅ አኳያ የተደራጀ ትምህርት ቤት አካባቢው መገኘት አለበት። አካባቢው አካባቢ ስልሽ አዲስ አበባ ውስጥ በጣም ጥሩ ትምህርት ቤት የምንለው ደብረ ታቦር ውስጥም፣ ትግራይ ውስጥም፣ ሀረር ውስጥም ኦሮሞ ክል ወራቨር ኢትስ መገኘት አለበት። ያ ልጃችን ነው ካልን የሚያስፈልገውን ነገር ካሟላን በኋላ አሁን የጠየቅሽኝ ጥያቄ በቀላሉ መመለስ እንችላለን። ለምን በጣም ጥቂት ልጆች ናቸው እየወደቁ የሚመጡት ማለት ነው። ሶ የቅድመ አንደኛ ደረጃ ትምህርት ቤት ልጆች የሚይዙበት ትምህርት ቤት ልጆች የሚማሩበት ትምህርት ቤት በየቦታው መሰራት አለበት። መሰራት ዝም ብሎ ድንጋይ መከመር አይደለም። የእውነት ብነርዛ ልጆች እድገት ላይ የተመሰረተ ትምህርት ቤት መሰራት አለበት። ከዛ በኋላ ደግሞ ትምህርት ቤት የተያያዘ ነገር ነው። ሄደን እኛ ሀን ጀምራለን፣ መቋረጥ አለበት እንላለን። ከዛ ሁለተኛ ቀጥሉ እንላለን። ከዛ ይቋር፣ እንደዛ አይደለም። ኢትዮጵያ ትምህርት ምንድን ነው የምትለውን ነገር ራሳችን ማውጣትና መቅረጽ አለብን። አላወጣ ነው ከውጭ የሚወረወረውን ነገር እንይዛለን፣ እዚህ እናስገባለን። አውጡ ስንባል እናወጣለን፣ ይህን እንከታለን። በጣም የተሰበጣጠረ ኦልሞስት፣ እንደ አንድ ስፌት ስትሰሪ ከሁሉም እንደዚህ ብጭቅ ብጭቅ አድርገሽ ሰፍተሽ ይህን እንደምታወጪ ይሆናል። ምንድን ነው ትምህርት ማለት ኢትዮጵያ ውስጥ? ያንን ማወቅ አለብን። አይደለም እንዴ? ምንድን ነው ምንድን ነው አሁን ለወደቁት ልጆች የእውነት ለእነርሱ የታሰበ ትምህርት ነው ያቀረብንላቸው ወይስ አይደለም? ትምህርት ሰጥተን ደግሞ እነርዛ ወጣቶች እንዴት ነው ለሀገራቸው የሚመልሱት የሚለውን የሚመልስ ደፊኒሽን አለ አይደለ? እሱን ካልቀረጽን አይ ቲንክ የዛሬ አመትም ሆነ የዛሬ ሁለት አመትም ይህን ነገር መልሰን እናየዋለን። ምክንያቱም ካለፈው አመት ይህን አመት ብዙ ፐርሰንቴጅ ለውጥ የለውም የወደቁት ልጆች በዚህ በጥቅሉ ቅድሚያ መሰጠት አለበት የምትዩው ነገር የፖሊሲ ለውጥ ነው ማለት ነው። እንደው ግልጽ ለማድረግ ያክል ያደራረግ ለውጥ። አንድ በጣም የምንሳሳተው ፖሊሲን ቀርጽና ፖሊሲ እንደ ዝናብ ዘንቦ ሁሉንም ነገር እንዲያስተካክል እንፈልጋለን፣ ግን እንደዛ አይደለም። መጀመሪያ ማድረግ ያለብን ያንም ፖሊሲ ኢንፎርም የሚያደርገው በድርጊቶች አሁን እንግዲህ ብዙ ነገሮች ያልተሻሻሉ ነገሮች አሉ። ለምንድን ነው ብለን እንፈትናለን። አንዱን ሰብሰብ አድርገን ካጠናም በኋላ ቅድም እንዳነሳሹ፣ ወላጆችን፣ አካባቢዎችን ለምን ይሄ ልጅ ወደቀ የሚለውን ነገር ካጠናም በኋላ በሱ ላይ መሰረታዊ የሆነ ነገሮች ከሰራም በኋላ ያንን ወደ ፖሊሲ እንቀርጸዋለን ማለት ነው። ሰው መጀመሪያ ድርጊቶች ናቸው መለወጥ ያለባቸው። እንዴት ነው የምናስተምረው? ምንድነውን ነገር ልጆች ምን አይነት ትምህርት ቤት ውስጥ ነው የሚማሩት? ምን አይነት ትምህርት ቤት ውስጥ መማር አለባቸው? አንድ ክፍል ውስጥ ምን ምን ነገር መካተት አለበት? እሱን ካወጣም በኋላ አንድ አካባቢ እንኳን አጥንተን ይህም በሙሉ ነገር ካረግን በኋላ ይሄ ነገር እዚህ ጋር በጣም ሰርቷል፣ በጣም ብዙ ለውጣት አሳይተንበታል፣ ይህንን ወደ ፖሊሲ መቅረጽ አለብን። ዋናው ችግራችን ብዙ ፖሊሲ አለ ኢትዮጵያ ውስጥ በጣም በጣም በጣም በጣም ብዙ ፖሊሲ አለ፣ መሬት ላይ ግን የማይወድቀው ቢከዝ መሬት ላይ ያለውን አጥንተን አይደለም ያንን ፖሊሲ የቀረጽ ነው። እሺ አመሰግናለሁ። እንግዲህ አሁን ላይ እነዚህ ውጤት አልመጣላቸውም፣ አልሳካላቸውም፣ ወድቀዋል ያልናቸውን ወጣቶች ለማብቃት ቅድሚያ ሊሰጥ የሚገባው ነገር ወይ ትኩረት ተሰጥቶት ሊሰራበት ይገባል የምትዩ ነገር ምንድን ነው? አንድ ልጅ አሁን ለምሳሌ እዚህ ሰባት ሰብጀክት አሉ እንበል። በሂሳብ ቢወድቅ የወደቀበትን ቁጥሮች አይተን ማካፈል ነው የከበደው ወይም ማባዛት ነው የከበደው ብለን እሱን የሚያጠናክሩ ነገሮች እንሰራለን። ግን በደፈናው እነዚህን ልጆች በሙሉ ይዘን የእውነት የልባቸውም ፍላጎት ያልሆነ አሁንም እኮ እየሰማናቸው አይደለም። የተከበራችሁ ተመልካቾቻችን፣ የእለቱን መሰናዶው እዚህ ላይ ፈጽመናል። አብራችሁን ስለነበራችሁ እናመሰግናለን። ኤደን ገረሞስ አስተናግዳችሁ ቆይቻሉ። ኤልያስ አስማረ በቅንብሩ፣ ደረጀ ደስታ በዋና አዘጋጅነት አብረናችሁ ነበርን። ሳምንት በሌላ ርዕስ እንጠብቃችኋለን። ሰላም ጤና ስጥልን። ደህና ደሩ